የአውሮፓ ፓርላማ ከትላንት በስቲያ ሐሙስ በኢትዮጵያ ጉዳይ ላይ ያሳለፈውን ውሳኔ ለማስቀረት የኢትዮጵያ መንግሥት በተለያዩ መስመሮች ጥረት ሲያደርግ እንደነበር የፓርላማው አባል አና ጎሜሽ ለአሜሪካ ድምጽ የተናገሩትንና በሌላ በኩል ደግሞ 140 ሰዎች በጸጥታ ኃይሎች ተገድለውበታል የተባለውን ኦሮሚያ ክልል ውስጥ እያካሄደ ነው ያለውን የኃይል እርምጃ እንዲያቆም አንድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያ ቡድን መጠየቁን የድርጅቱ የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮ ገልጧል። ሰለሞን አባተ ሁለቱንም ዘገባዎች ይዞ ቀርበዋል። የአውሮፓ ፓርላማ ከትናንት በስቲያ ሐሙስ ስትራስበርግ ፈረንሳይ ተገናኝቶ በኢትዮጵያ ጉዳይ ላይ ሲከራከር በሶሻሊስቶቹና በዲሞክራቶቹ የቀረበውን ሐሳብ እየተቃወሙት በቀኝ ክንፍ ያሉ ጥቂት ሰዎች ብቻ እንደነበሩ አና ጎሚሽ ነግረውኛል። ከዚያ በተረፈ ግን ከስምንቱ የፓርላማው አባል የሆኑ የፖለቲካ ፓርቲዎች መካከል ግዙፎቹን የአውሮፓ ህዝብ ፓርቲ ኢፒፒ እና የራሳቸውን ኤስ ኤን ዲ እንዲሁም ሊበራሎች እና ግሪኖችን ጨምሮ በሰባቱ ዋና ዋና ቡድኖች በእርሳቸው የሶሻሊስቶች እና የዴሞክራቶች ቡድን የተረቀቀውንና የቀረበውን የውሳኔ ሐሳብ መደገፋቸውን ጎምሽ ገልጸዋል። የፖርቹጋሉ ፓርቲዶ ሶሲያሊስታ ፓርቲ አባልና በአውሮፓ ፓርላማም እንደራሴ የሆኑት አናማሪያ ማሪያ ጎምሽ የፓርላማው የሲቪል ነጻነቶች የፍትህና የውስጥ ጉዳዮች ኮሚቴ አባል፣ የደህንነትና የመከላከያ ንዑስ ኮሚቴ አባል፣ ከዩናይትድ ስቴትስ ጋር ላለው ግንኙነት ልዑክ፣ ለሜዲቴራንያን ህብረት የፓርላማዎች ጉባኤ የአውሮፓ ህብረት ልዑክ ናቸው። በተጨማሪም ለህብረቱ የውጭ ጉዳይ ኮሚቴ የሰብአዊ መብቶች ንዑስ ኮሚቴ፣ የግብር ጉዳዮች ልዩ ኮሚቴ እንዲሁም የማግሬብ ሀገሮችና የኢራቅም ተለዋጭ አባልና ልዑክም ናቸው። ጎሚሽ አና ጎሚሽ ለ1997ቱ ምርጫ የአውሮፓ ኅብረት ታዛቢ ሆነው ወደ ኢትዮጵያ ከተጓዙበት ጊዜ አንስቶ ላለፉት 11 ዓመታት የአገሪቱን ጉዳይ በቅርብ እየተከታተሉ እንደሚገኙ ይናገራሉ። የምርጫውን ሂደት አስመልክቶ በያዙት አቋም ምክንያትም ከኢህአደግ ጋር ጥርስ ተያይዘው እነሆ እስከ ዛሬ እንደተናከሱ አሉ። ለማንኛውም የአውሮፓ ፓርላማ ያሳለፈው የውሳኔ ሐሳብ የመጀመሪያ አዘጋጅ የእርሳቸው የፓርላማ ቡድን ነው። እና ውሳኔው በፓርላማው ማለፉ እንደተሰማ ነበር ወደ እርሳቸው የደወልኩት። የውሳኔ ሐሳቡን ሰነድ ግዙፍ ሲሉ ነው ጎምሽ የሚጠሩት። እናም በተለይ አንድ መቶ አርባ ሰው ተገድሎበታል ያሉት ኦሮሚያ ውስጥ በጸጥታ ኃይሎች የተወሰደው እርምጃና በአጠቃላይም የኢትዮጵያ የሰብአዊ መብቶች አያያዝ እንዳነሳሳቸው ተናግረዋል። በኦጋዴንና በጋምቤላም እየተካሄደ ነው ካሉት የአፈና እርምጃ በተጨማሪ ማንም በመንግስቱ ላይ በሰላማዊ መንገድ የቅሬታ ወይም የነቀፌታ ድምፁን የሚያሰማ ሁሉ የሚጠብቀው የአፈና እርምጃ ነው ብለዋል። ብሎገሮች፣ ጋዜጠኞች፣ ሌሎችንም የታሰሩ ሰዎችን ልንዘረዝር እንችላለን። ለምሳሌ እንደ እስክንድር ነጋ አንድ አርጋቸው ጽጌና ሌሎችም እና በጣም ያሳስበናል። ለመሆኑ በዚያ በመጀመሪያው የውሳኔ ሀሳብ ላይ የተደረገ ለውጥ ነበር እንዴ? በፍጹም። ማለቴ የጋራ ውሳኔው ያለፈውና የጸደቀው ያለምንም የማሻሻያ ሀሳብ ነው። ከቡድኖቹ የውሳኔ ሐሳቦቹ ጽሑፎች ከተሰበሰቡ በኋላ እንዲቀናጁና እንዲዋሃዱ መደረጉን ከዚያም የአባላቱ ድጋፍ እንደተጠየቀበትና እንደጸደቀ ነው የተናገሩት። ጎምሽ በውሳኔው ቁጥር 15 መሠረት ሰነዱ ለኢትዮጵያ መንግሥት እንዲሰጥ ፓርላማው ለኅብረቱ ፕሬዝደንት ትዕዛዝ አስተላልፏል። ፕሬዝደንቱ ውሳኔውን እንዲያሳወቁ የታዘዙት ለአውሮፓ ኮሚሽን ምክትል ፕሬዝደንትና የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተጠሪዋ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ዋና ጸሐፊም ነው። ለመሆኑ ውሳኔው መቼ ነው ተግባራዊ የሚደረገው? አሁን በስራ ላይ ውሏል። ወዲያውኑ እንደጸደቀ ነው በተግባር የተተረጎመው። ይህም ለኢትዮጵያ መንግስት፣ ለኢትዮጵያ ህዝብም በተለይ በዋናነት ለዲሞክራሲና ለፍትህ ለሚታገሉ ጀግና ኢትዮጵያውያን የተላለፈ መልእክት ነው። መልእክቱ ለአውሮፓ ህብረት መንግስታት፣ ለአውሮፓ ህብረት ተቋማትና ለአፍሪካ ህብረትም ነው። በኢትዮጵያ ህዝብ ላይ የሚካሄደውን ጭቆናና አፈና እንዲያው አይንን ጨፍኖ በቸልታ ማለፍ አይቻልም። ይህ ባለፉ አስር ዓመታት ውስጥ ኢትዮጵያን የሚመለከት ውሳኔ በህብረቱ ሲተላለፍ የመጀመሪያ የሆነ እርምጃ የሀገሪቱን ሁኔታና ገጽታ በዝርዝር የሚያንጸባርቅ ነው ይላሉ ጎምሽ ኢትዮጵያ ለአካባቢው መረጋጋት የምትጫወተው ሚና አለ በሚል ሰበብ አይኖቻቸውን ለመጨፈን ወስነው የቆዩ ያሏቸውን ጨምሮ በአሁኑ ጊዜ በአውሮፓ ህብረት ውስጥ ስጋቱ እያየለ መምጣቱንም ጠቁመዋል። ኢትዮጵያ ለክልሉ መረጋጋትና ደህንነት አስተዋጽኦ እንዲኖራት እንፈልጋለን። ያ የሚሆነው ግን የኢትዮጵያ ህዝብ ከፍትህ መጥፋትና ከእንግልት ሲላቀቅ ብቻ ነው። አሊያ ግን ይህ ፍትህ የማጣት ስሜት የኢትዮጵያን ህዝብ ወደ መነሳሳትና ወደ ማመጽ የሚወስደው ከሆነ የፍትህ እጦትንና አለመረጋጋትን እያቀጣጠልንን ማለት ነው። ይህ ውሳኔ በኢትዮጵያና በአውሮፓ ህብረት መካከል ያለውን ግንኙነት በምንም መጠን ይሁን ያሻክረው ይሆን እንዴ? የኢትዮጵያ መንግስት አዲስ አበባ ባለው የአውሮፓ ህብረት ልዑክ በኩል ብቻ ሳይሆን በቅርቡ የውጭ ጉዳይ ሚኒስትሩ ቴድሮስ አድሃኖም በአውሮፓ ኮሚሽን ያደረጉትን ጉብኝትና ከከፍተኛ ተጠሪዋ ፌዴሪካ ሞገሪኒ ጋር ያደረጉትን ውይይት ጨምሮ ውሳኔውን ለማስቀረት የተከናወኑ ጥረቶችን ሁሉ አሸንፎ የተላለፈ ውሳኔ ነው ብለዋል። ጎምሽ የአውሮፓን አቋም በግልጽ ያሳየም ነው ብለዋል። የመገናኛ ብዙኃን ነጻነት እንዲኖር ህዝቡም ሆነ ተቃዋሚዎች ሀሳባቸውን በነጻነት እንዲገልጹ ማድረግ፣ ሰላማዊ የተቃውሞ ሰልፎች እንዲካሄዱ መፍቀድ አለብን። አለበለዚያ ግን ኢትዮጵያ ግዴታዋን አላሟላችም፣ የተረጋጋ ሁኔታ እንዲፈጠርም ፈቃደኛ አይደለችም ማለት ነው። ይሄ ደግሞ ኢትዮጵያን ከአፍሪካ ሀገሮች አንዷ ያልተረጋጋች ጸጥታም የሌለባት አገር ያደርጋታል ማለት ነው። በውሳኔ ሀሳቡ ሰነድ ላይ ኢትዮጵያ ከአፍሪካ ሀገሮች ሁሉ ግዙፏ የአውሮፓ እርዳታ ተቀባይ መሆኗና ባለፈው የአውሮፓ ዓመት ብቻ ወደ ሶስት ቢሊዮን የአሜሪካ ዶላር የሚጠጋ ገንዘብ እንዳገኘች ይናገራል። ይህ የአሁኑ ውሳኔ በዚህ የእርዳታ ፍሰትና መጠን ላይ የሚያሳድረው ጫና ይኖር ይሆን? እኔ አውሮፓ ኢትዮጵያ ላይ የምታፈሰው ገንዘብ ይቅር ይቅር ብዬ አይደለም እየተሟገትኩ ያለሁት። እኔ የምለው ገንዘቡ መሄድ ያለበት የኢትዮጵያን ሕዝብ በመጨቆን ወደ ቀጠሉት ሳይሆን አቅጣጫው በአውሮፓ ሕብረት መደገፍ ወዳለባቸው ለዲሞክራሲ ለሚፋለሙት መቀየር አለበት ባይ ነኝ። ኢትዮጵያ ውሳኔውን ባትቀበልስ የምታስቡት ሌላ እርምጃ ይኖር ይሆን እንዴ? ማዕቀብን የመሳሰሉ in እና ችግሮቹን በመቅረፍና መፍትሄ በመፈለግ የአዲስ አበባ ባለስልጣናት ዘዴና ማስተዋል እንደሚኖራቸው ተስፋ አድርጋለሁ። ከጭቆና ስርዓት ተላቀው ተቃዋሚዎች በነጻ እንዲቀሳቀሱ ካልፈቀዱ በኢትዮጵያ ህዝብ ውስጥ ያለውን ቅራኔ በሰላም መፍታት አይቻልም። መፍትሄው ይኸው ብቻ ነው። ይህ ካልሆነ አሁን ያለው አለመረጋጋት ሊባባስና ጭራሹኑ ወደ ተባባሰ ደረጃ ሊሄድ ይችላል። የኢትዮጵያን ህዝብም ከፍተኛ ዋጋ ሊያስከፍለው ይችላል። ይህ ሰነድ የሚናገረው ስለ ሰብአዊ መብቶች ጥበቃ ጉዳይ ነው ብለዋል አና ጎሚሽ። ከባልደረቦቼ እንደ ማዕቀብ አይነት እርምጃዎች እንዲኖሩ የጠየቁ ብዙ ነበሩ። የኢትዮጵያም የአውሮፓን ባለስልጣናት ብልህነት ይኖራቸዋል ብዬ ተስፋ አድርጋለሁ ብለዋል ሚስ አና። በውሳኔው ላይ የኢትዮጵያ መንግሥት ባለሥልጣናትና ዲፕሎማቶቹ ያላቸውን ሐሳብ እንዲናገሩ ጥረት እያደረግን ነው። ባገኘን ጊዜ እናሰማችኋለን። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።